ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ1925 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ጳጉሜ 3 2016 ዓ ም ዝግጅታችን ጀመረ።

የኢትዮጵያ ዘመን አቆጣጠር አሮጌውን 2016 ተሰናብተን አዲሱን 2017 የምንቀበልበት የአዲስ ዓመት ዋዜማ ላይ እንገኛለን። ልክነህ ደሬ፣ ያለንባት ጳጉሜ ወር በዓመቱ መጨረሻ ላይ አምስት ወይም ስድስት ቀን በመሆን የምትመጣ ልዩ የአዲስ ዘመን ማብሰሪያ ወር ናት።

እኛም የምሽቱን የመስታወት መሰናዷችንን የምንጀምረው እንኳን ለአዲሱ ዓመት ዋዜማ አደረሳችሁ እያልን ይሆናል። በምሽቱ መሰናዷችንም በዓል በዓል የሚሸቱ ልዩ ልዩ መሰናዶችን አዘጋጅተናል።

እንግዲህ ያው አዲስ አመት ድንገት አዲስ ነገር ይዞልን ከመጣ ብለን በተስፋ እየጠበቅን ነው። ያው አዲስ አመት ሲመጣ የሆነ ለውጥ ነገሮች ይኖራሉ። ምን እየጠበቅን ነው? ከእግዚአብሔር ጋር እንግዲህ እኛ የምንፈልገው ሰላም ነው። ፈጣሪ ሰላም እንዲያወርድልን ብለን ጸሎት ነው የምናደርገው እንጂ ሌላ ምንም የሚደረገው ነገር የለም። በአሁኑ ምንም አዲስ ነገር የለም። በሚቀጥለው ደግሞ ያው ገና አላወቅንም። እንደ ፈጣሪ ፈቃድ ነው እና ለመጪው አመት እግዚአብሔር ፈቃዱ ሆኖ እስካሁን የኖሩን ነው። በእግዚአብሔር ፈቃድ ነው እና

እንደ ሕዝብ ያልጠፋ ነው እንደ እግዚአብሔር ነውና በዙ ፈቃድ ነውና፣ እሱ ፈቃድ ሆኖ በፖለቲከኞቹ መካከል ሰላም ቢወርድ፣ ከፌደራል መንግስት ጋር ያለው ግንኙነት ሰላማዊ መንገድ ቢይዝ፣ በሚሊዮን የሚቆጠር ተፈናቃይ ወደ ቤቱ እንዲመለስ፣ የትግራይ የግዛት አንድነት እንዲረጋገጥ፣ ኢትዮጵያ ለሁሉም የጋራ አገር መሆኗ የሚታይበት መልካም ሁኔታ እንዲፈጠር፣ የትግራይ ሕዝብ ለኢትዮጵያ ባደረገው አስተዋጽኦ ልክ እንኳ ባይሆን አትሊስት እንደ ሕዝብ መኖር የሚችልበት ሁኔታ እንዲያገኝ ይመኛል።

የዘመን መለወጥ አስመልክቶ ተስፋና ስጋታቸውን ካጋሩን የተለያዩ ኢትዮጵያውያን መካከል የተወሰኑትን ነው የሰማችሁት። ከዜና በኋላ በስፋት እንመለስበታለን። ክብረ በዓል ያለ ጥበብ ስራ እንግዲህ ግን የማይደምቅ፣ በባህላዊውም ነገር በሃይማኖታዊም ጉዳይ ብታየው ክብረ በዓል በጥበብ ስራዎች ነው የሚደምቀው። አዲስ ዓመትና ሙዚቃ ያላቸውን ቁርኝት የምታጋርንን ድምፃዊት ብሌን ዮሴፍን የሰማችኋት ወደ በኋላ ላይ ትመለሳለች።

ሰላም ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች የዕለተ እሑድ ጳጉሜ 3 2016 ዓ.ም የዘመን መለወጫ ዋዜማ ስርጭታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና እኔም ደረጀ ደስታ ነን። በዓል በዓል ከሚሸቱ የተለያዩ ዜማዎች ጋር እያዋዛን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም እንግዲህ ከኛ ጋር አሁኑ አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።

ጤና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። ባይደን በኢትዮጵያ የሰብአዊ መብት ረገጣ በተጠረጠሩ ግለሰቦች ላይ ተጥሎ የነበረውን ማዕቀብ እንዲቀጥል ፈቀዱ። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ከሶስት አመታት በፊት በኢትዮጵያ በትግራይ በተቀሰቀሰው ጦርነት ምክንያት በግለሰቦች ላይ ማዕቀብ የጣለው ፕሬዚዳንታዊ ትዕዛዝ ተፈጻሚነት የሚጸናበት የጊዜ ገደብ እንዲራዘም ወስነዋል። ባይደን ከትላንት በስቲያ ጳጉሜ 1 2016 ዓ.ም ለዩናይትድ ስቴትስ ምክር ቤት አፈ ጉባኤ እና ለእንደራሴዎች ምክር ቤት

ፕሬዝዳንት በጻፉት ደብዳቤ መጀመሪያ ላይ

ትዕዛዙ እንዲወጣ ያነሳሳው ጉዳይ እስካሁን ድረስ ምንም አይነት ለውጥ ወይም መሻሻል አላሳየም ሲሉ አስፍረዋል። በሰሜን ኢትዮጵያ ያለው ሁኔታ ና ከዛ ጋር ተያይዞ ያለው ግንኙነት የኢትዮጵያን ሰላም ደህንነትና መረጋጋትን እንዲሁም በሰፊው ደግሞ የአፍሪካ ቀንድ አካባቢን ሰላም ጸጥታና መረጋጋትን አደጋ ላይ የሚጥሉ ተግባራት የታየበት ና ባልተለመደ መልኩ በዩናይትድ ስቴትስ የውጭ ፖሊሲ ና በብሔራዊ ደህንነት ላይ ስጋት መደቀኑን የቀጠለ ነው ሲል ዋይት ሀውስ ያወጣው መግለጫ አስፍሯል። ፕሬዚዳንቱ በደብዳቤያቸው አያይዘውም

ስለዚህም ኢትዮጵያን በተመለከተ በፕሬዝዳንታዊ ትእዛዝ 14046 የታወጀው ብሔራዊ ድንገተኛ ጊዜ አዋጅን በቀጠል አስፈላጊ መሆኑን ወስኛለሁ ብለዋል።

ፕሬዝዳንታዊ ትእዛዙ ለመጀመሪያ ጊዜ በጎርጎሮሳውያኑ መስከረም 17 2021 በህወሀት ኃይሎች እና በፌዴራል መንግስቱ መካከል የነበረው ግጭት በተጋጋለበት ወቅት የወጣ ሲሆን የአሁኑ የፕሬዚዳንቱ ውሳኔም ያ የቀደመ ትእዛዝ የሚጸናበት የጊዜ ገደብ ሊጠናቀቅ በመቃረቡ በድጋሚ የተወሰደ ነው። ትእዛዙ በኢትዮጵያ የሰብአዊ መብት ጥሰት እና የሰብአዊ መብት ረገጣ በተጠረጠሩ ግለሰቦች ላይ ማዕቀብ የሚጥል ሲሆን በዋናው ትእዛዝ መሰረትም በግምጃ ቤቱ እንዲወሰድ የተፈቀደው እርምጃ ማዕቀቡ የተጣለባቸው ግለሰቦች

ዩናይትድ ስቴትስ ውስጥ የሚገኙ ንብረቶቻቸውና ገንዘባቸውን ማገድ፣ በአሜሪካ ውስጥ ማናቸውንም ዋለ ንዋይ እንዳያፈሱ መከልከል፣ ቪዛ ክልከላን፣ የተለያዩ ፈቃዶችና ብድር ክልከላዎችም የመሳሰሉትን የሚያጠቃልል ነው።

ሱዳን ሰላማዊ ዜጎችን ለመጠበቅ የመንግስታት ድርጅት ያደረገውን የገለልተኛ ኃይል ጥሪ አልተቀበለችም። ከአንድ ዓመት በላይ በዘለቀው የሱዳን ጦርነት ንጹሐን ዜጎች ጥበቃ እንዲደረግላቸው ራስ አገዝና ገለልተኛ ኃይል እንዲሰማራ የተባበሩት መንግስታት ድርጅት ባለሙያዎች ያቀረቡትን ጥሪ ውድቅ አድርጋለች። ካለፈውም የዚያ ወር አንስቶ በሱዳን የተቀሰቀሰው ግጭት ሰራዊቱ በፓርላማ ከጸደቀው የመንግስቱ ወታደራዊ ኃይሎች ጋር በማጋጨት ለአስር ሺዎች መሞትና መንስኤ መሆኑን ጨምሮ በዓለም ላይ ካሉ አስከፊ ሰብአዊ ቀ

ሶች አንዱን አስከትሏል ብሏል።

በጀኔራል አብዱልፈታህ አልቡርሃን ለሚመራው ጦር ታማኝ የሆነው የሱዳን ውጭ ጉዳይ ሚኒስቴር ቅዳሜ ማምሻውን ላይ በሰጠው መግለጫ የሱዳን መንግስት የተባበሩት መንግስታት ድርጅት ተልዕኮ የሚያቀርበውን ሀሳብ ሙሉ በሙሉ ውድቅ ያደርጋል ብሏል። የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም እሁድ ዕለት ሱዳንን በጎበኙበት ወቅት የአደጋው መጠን አስደንጋጭ ነው፣ ግጭቱን ለመግታትና እያደረሰ ያለውን ስቃይ ምላሽ ለመስጠት በቂ እርምጃ እየተወሰደ አይደለም ሲሉ ተናግረዋል። የሱዳን ውጭ ጉዳይ ሚኒስቴር መግለጫ በቡርሃን የቀድሞ ምክትል መሐመድ

ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል ሲቪሎችና ሲቪል ተቋማትን ስልታዊ በሆነ መንገድ ኢላማ አድርጓል ሲልም ከሷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በመጨረሻም

የፕሮፌሰር አንድሪያስ እሸቴ ሥርዓተ ቀብር ተፈጸመ። ታዋቂው የፍልስፍና ምሁር ፕሮፌሰር አንድሪያስ እሸቴ ሥርዓተ ቀብራቸው ዛሬ በቅድስት ስላሴ ካቴድራል ተፈጽሟል። ከቀብራቸው በፊት በአዲስ አበባ ዩኒቨርሲቲ በተዘጋጀ ሥነ ሥርዓት የሽኝት መርሃ ግብር የተካሄደ ሲሆን ፕሬዚዳንት ሳለወርቅ ዘውዴን ጨምሮ የፕሮፌሰር አንድሪያስ አድናቂዎችና ወዳጅ ዘመዶቻቸው ተገኝቷል። የሽኝትና የቀብር ሥነ ሥርዓቱን የተከታተለው ኬኔዲ አባተ ዝርዝሩን እንዲያቀርበዋል።

በዓለም አቀፍ ደረጃ በፍልስፍናው ዘርፍ አስተዋጽኦ እንዳደረጉ በብዙዎች የሚመሰከርላቸው የፍልስፍናው ምሁር ፕሮፌሰር አንድሪያስ እሸቴ በአድዋ በዓል ቀን የካቲት 23 1937 ዓ ም ነበር ከአባታቸው አቶ እሸቴ ተሰማና ከእናታቸው ወይዘሮ መንበረ ገብረ ማርያም የተወለዱት። ከልጅነታቸው ጀምሮ ለትምህርት ልዩ ቦታ እንደነበራቸው የሚነገርላቸው ፕሮፌሰር አንድሪያስ የዳግማዊ ምንሊክ ሁለተኛ ደረጃ ትምህርት ቤት የቀድሞ ምሩቅ ሲሆኑ ገና በ16 ዓመታቸው በአሜ

የአሜሪካ ስመጥር የሆነውን ዊሊያምስ ኮሌጅ ተቀላቅለው በፍልስፍና የመጀመሪያ ድግሪያቸውን አግኝተዋል። በመቀጠልም በዚያው በአሜሪካ በሚገኘው ታዋቂው የዬል ዩኒቨርሲቲ የድህረ ምረቃ ትምህርታቸውን ተከታትለው ዶክተሬት ድግሪያቸውን እንደ አውሮፓውያኑ ዘመን ቀመር በ97 አጠናቀዋል። ለአንድ ዓመት በዚያው በተመረቁበት ዬል ካስተማሩ በኋላ

ወደ ኢትዮጵያ ተመልሰው በቀዳማዊ ኃይለሥላሴ ኮሌጅ ማስተማር በጀመሩበት ወቅት በተማሪዎች ንቅናቄ ውስጥ ተሳትፎ ሲያደርጉ እንደነበር የሕይወት ታሪካቸው ያስረዳል። ከዚህ ጋር ተያይዞ የደህንነት ስጋት ሲያድርባቸው ሀገራቸውን ለቀው ተመልሰው ወደ አሜሪካ በማቅናት ዩኒቨርሲቲ ኦፍ ፔንሲልቬኒያ፣ ብራውን እና በርክሌይን ጨምሮ በልዩ ልዩ የአሜሪካ ዩኒቨርሲቲዎች አስተምረዋል።

በዩናይትድ ስቴትስ በተማሪነት እና በመምህርነት በቆዩባቸው ዘመናት ከአፍሪካ አሜሪካውያን ጋር በመሆን በበርካታ የሲቪል መብት ንቅናቄዎች መሳተፋቸውም በሕይወት ታሪካቸው ተጠቅሷል።

በኢትዮጵያ የሥርዓት ለውጥ መምጣቱን ተከትሎ በ1983 ወደ አገራቸው የተመለሱት ፕሮፌሰር እንድሪያስ በአዲስ አበባ ዩኒቨርሲቲ በመምህርነትና በፕሬዝደንትነት አገልግለዋል። ዩኒቨርሲቲውን ከ1995 ጀምሮ በፕሬዝደንትነት ባገለገሉበት ወቅት አዳዲስ ለውጦችን እንዳስመዘገቡ የአሁኑ የዩኒቨርሲቲው ፕሬዝደንት ዶክተር ሳሙኤል ክፍሌ በሽኝት ስነ ሥርዓቱ ላይ ባደረጉት ንግግር አብራርተዋል። ፕሮፌሰር እንድሪያስ በርካታ ሥራዎችን በማከናወን

ለአዲስ አበባ ዩኒቨርሲቲ ዘላቂ እድገት የበኩላቸውን ጥለው አልፏል። ጥቂቶቹን ለመጥቀስ ያህል በርካታ የድረ ምረቃና ስፔሻሊቲ ፕሮግራሞች እንዲከፈቱ በማድረግ ሌሎች ዩኒቨርሲቲዎችን በሰው ኃይል እንዲጠናከሩ አድርጓል። ውጭ ሀገር ያሉ ምሁራን ተመልሰው አገራቸውን እንዲያገለግሉ ብዙ አስተዋጽኦ አበርክቷል።

በዩኒቨርስቲው በነበራቸው ቆይታ በአካልና በአቅም የተጎዱ ተማሪዎችን በመደገፍ፣ ሴቶችን ወደ አመራርን በማምጣትና በሌሎችም መሰል ተግባራት እንደሚታወቁ የስራ ባልደረቦቻቸውና

በወቅቱ የነበሩ ተማሪዎች ይመሰክራሉ። ጓደኝነት ወይም ፍራተርኒቲን በማቀንቀን የሚታወቁት ፕሮፌሰር አንድሪያስ ሸቴ ይህን ፍልስፍናቸውን በተግባርም እንደኖሩበት ቤተሰቦቻቸውና አብሯቸው የሰሩ ምሁራን ተናግረዋል። በሌላ በኩል የእርሳቸውን አንዳንድ አቋሞችና እምነቶች በተመለከተ የተለየ ሀሳብ ያላቸውም እንዳሉ ይታወቃል። ከአዲስ አበባ ዩኒቨርሲቲ ኃላፊነታቸው ከተነሱ በኋላ ወደ ጠቅላይ ሚኒስትር ጽህፈት ቤት ተዛውረው የጠቅላይ ሚኒስትር መለስ ዜናዊ አማካሪ ሚኒስትርም ሆነው ያገለገሉት

ስፍናው ሊቅ ባደረባቸው ህመም

በሕክምና ሲረዱ ቆይተው ነሐሴ 23 ቀን 2016 ዓ ም በ79 ዓመታቸው ይህችን ዓለም በሞት ተለይተዋል። በዛሬ ዕለት በአዲስ አበባ ዩኒቨርሲቲ ፕሬዚደንት ሳህለ ወርቅ ዘውዴ፣ የቀድሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን፣ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳና የትግራይ ክልል ርዕሰ መስተዳድር ጌታቸው ረዳ እንዲሁም ቤተሰቦቻቸው፣ የስራ ባልደረቦቻቸውና ወዳጆቻቸው በተገኙበት ሽኝት ተደርጎላቸዋል። ሥርዓተ ቀብራቸውም ከሰዓት 8 ሰዓት ላይ በ

መንበረ ጸባኦት ቅድስት ስላሴ ካቴድራል ተፈጽሟል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በስፍራው ተገኝተው ጸሎትና የማጽናኛ ንግግር አድርገዋል። ፕሮፌሰር አንድሪያስ እሸቴ የአንድ ልጅ አባት እንደሆኑ ታሪካቸው ያስረዳል። ሕይወትና ስራቸውን የሚመለከት ፕሮግራም ወደፊት እናቀርባለን። ለአሜሪካ ድምጽ ኬኔዲ አባተ

አዲስ አበባ። አድማጮች ለምሽቱ የያዝ ናቸው ዜናዎች እዚህ ላይ ተጠናቀዋል። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ

በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላልፍላችሁን የዛሬ እሁድ ጳጉሜ ሦስት 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በነገራችን ላይ ደሬ ጳጉሜ ሰባት የምትሆንበት ጊዜ እንዳለ ታውቃለ? በጭራሽ መቼ

እሱን ወደ ኋላ ላይ ከዶክተር ሮዳስ ታደሰ አብረን የምንሰማው ይሆናል። ኢትዮጵያ እንዴት እና ለምን የተለየ የቀውን አቆጣጠር እንደኖራትም በኋላ ላይ ይነግሩናል። ወደ ምሽቱ የበዓል መሰናዳዎቻችን ከማለፋችን በፊት ግን ሰለሞን ደነቀ ስርቅታዬ እያለ የሚጫወተውን የበዓል ሙዚቃ ለአድማጮቻችን ጋብዛቸውና እንመለሳለን። ስርቅታዬ ስርቅ

But the and I i to

sabai kunj na na etlatish katuya yeshi ya yeshi ya yeshi baita kanj ene pa yeshi tme yeshi apkar yeshi tcha ke yeshi din zeu koyi to katala yeho shi gamkali pta vi mi mata gu shi din zeu koyi to katala yeho shi venkali pta di ui sa benj na chirasal

I'm going

و شي زي انا

स नब्बर है ना

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የአዲስ አመት ዋዜማ ልዩ መሰናዷችንን ነው የምናስተናግዳችሁ ስመኝሽ የቆየና ደረጀ ደስታንን። እንግዲህ በቀጥታ የምናልፈው የአዲስ አመት ተስፋና ስጋት የሚለው ዝግጅታችን ይሆናል።

በማለፍ ላይ ያለውን የኢትዮጵያውያን 2016 ዓመት በተደባለቁ ስሜቶች ያሳለፉ መሆናቸውን የተናገሩ ኢትዮጵያውያን በሀገሪቱ ያለው የኑሮ ውድነት እስካልተስተካከለና ከሁሉም በላይ ደግሞ የሰላም ሁኔታ እስካልተረጋገጠ ድረስ በመጪው የ2017 ዓመት አዲስ ነገር እንደማይጠብቁ ተናግረዋል።

በትግራይ፣ በአማራ፣ በኦሮሚያ ክልሎች እና በአዲስ አበባ የሚኖሩ ሰዎችን አዲሱን ዓመት በምን አይነት ስሜት እየተቀበሉት እንደሆነ እና በዓሉን እንዴት እንደሚያከብሩ ያነጋገርካቸው ደረጀ አንተነህ፣ እሱን ተከታትለን እንመለሳለን።

በኦሮሚያ ክልል የአዳማ ነዋሪ የሆኑት አቶ ኤዲዮ አብዲ የኢትዮጵያን ምርቶች ወደ ውጭ በመላክ የሚሰሩ በውጭ ንግድ ላይ የተሰማሩ የንግድ ማህበረሰብ አባል ናቸው። እየተሸኘ ያለውን የኢትዮጵያውያን አመት ከሀገርና ከውጭ ወቅታዊ ሁኔታ ጋር በማያያዝ እንደሚከተለው ይገልጹታል።

በዚህ ዓመት እንግዲህ ሀገራችን ብዙ ኢኮኖሚ ሪፎርሞችን አድርጋለች። በቀጥታ ጉዳዩ የኢኮኖሚ ሴክተር ላይ ያለውን ሰው ይመለከታል። ትንሽ ቻሌንጆች ነበሩ። እነዚያን እንግዲህ የሀገር ሰላም፣ የጸጥታ፣ የምርት እንቅስቃሴ፣ የሪጅናል ሰላሞች፣ በተለይ ሬድሲ አካባቢ ከሁቱዎች ጋር በተያያዘ የመርከቦች እንቅስቃሴ፣ የኮንቴነር ሙቭመንት ቻሌንጆች ነበሩ። አሁንም አሉ ወይ? ያው ዊሊ ያለ ቻሌንጅ እንግዲህ መኖር አይቻልም። ኮንቲኒው ቱ ሊግ ዘ ያው ኢትዮጵያ አሁን እንደምታውቀው የራሳችን ወደብ የለነው በጅቡቲ

ኮሚቴ ወደብ የምንጠቀመው ቀይ ባህር አካባቢ ያለ ችግር ምርቶቻችንን በተለይ ኢትዮጵያ እንደ ቡና፣ ሰሊጥ፣ ሌሎች ጥራጥሬ ምርቶችን ወደ አውሮፓ ነው የምንልከው፣ ወደ አሜሪካ ነው የሚሄዱት። በዛ በኩል የማለፉ ጉዳይ አስቸጋሪ ሆኖ ነው ያሳለፈው። ኮንቴይነሮቻችን ወደብ ላይ በጣም ብዙ ቆዩ። መርከቦች እስኬጁላቸው ዲስራፕት ሆነ። ገዢዎቻችን ደግሞ ሲቆይባቸው ኮንትራቶችን ዲፎልት ያደርጉብሃል እና ብዙ እንደዚህ አይነት ቻሌንጆች ውስጥ ነው ትንሽ ስትረስፉል ነበረ። በኋላ እንግዲህ ሩታቸውን ቀይሮ በታች በሳውዝ አፍሪካ በኩል አድርጎ ነው የሚሄዱት የነበረው እና ያ ከባድ የቢ

ነስ እንቅስቃሴ ላ ትልቅ ጋሬጣ ነበረ። ከቻይና የሚመጡ ወደ ሀገር ውስጥ የሚገቡ ከቱርክ የሚመጡ ከዱባይ የሚመጡ ኮንቴነሮች በቀላሉ ወደ ኢትዮጵያ አይገቡም ነበረ። ያ እንግዲህ ሀገር ውስጥ ያለውን የሰፕላይ ፍላጎት ትንሽ በመጨመር የዋጋ መናርን አስከትለዋል። ኮንቴነሮቻችን ወደ ኋላ የመመለስ ላልተፈለገ ወጪ የመዳረግ የመዘግየት የመሳሰሉ ሁኔታዎች ይከሰቱ ነበረ እና እንደዚህ ነው ያሳለፍ ነው። መጪውን እንዴት ሊቀበሉ ነው ያሰቡት? መጪውን አመት ለውጥ ይታዩታል። እንግዲህ ላይክ ኤኒ ሂውማን ቢንግ ኦፕቲሚስት ነው የምትሆነው

ተስፋ ታደርጋለህ። በተለይ እኛ ደግሞ ኢትዮጵያውያን ችግርም ቢኖር እንግዲህ ያልፋል ብለህ ሁልጊዜ ታስባለህ። ቻሌንጆች አሉ።

ተስፋ እናደርጋለን። ሀገራችን ሰላም ሆኖ የምስራቅ አፍሪካ ቀጠናው ሰላም ወርዶ ጎረቤቶቻችን ጋር ያለ ሁኔታ ቴንሽኑ ለዘብ ብሎ ዜጎች በደንብ ተንቀሳቅሰው ምርት ተሰብስበው አብዛኛው ማህበረሰባችን በግብርና ነው የሚተዳደረው፣ እንደምታውቀው ከተማ አካባቢ ያለው ነው በኢምፕሎይመንት እና በንግድ ስራ ላይ የሚንቀሳቀሰው። ሶ ነገሮች ሁሉ ሪስቶርድ ሆነው ጥሩና ጤናማ የሆነ ኢኮኖሚ ገንብተን እንግዲህ ልጆቻችንን አስተምረን ንግዱን ነግደን ለሀገራችን ኢኮኖሚ ኮንትሪቢት እናደርጋለን ብለን ተስፋ እናደርጋለን።

አቶ አብዲ በዓሉን በምን መልኩ እንደሚያከብሩ ሲናገሩ ከአቅማችን ቀንሰን ከጎረቤቶቻችን ጋር ተጋርተን ነው ይላሉ። እና እንደ አቅም እንግዲህ ከጎረቤትም ጋር ከዘመድም ጋር ያለህንም ደግሞ ሼር ታደርጋለህ። አሁን ከኑሮ መወደድ ጋር ተያይዞ የነገሮች ዋጋ መወደድ ተያይዞ ብዙ ሰው እንደ በፊቱ ላይ ያሳልፍ ይችላል። ስለዚህ እኛም ስፔንዲንጋችንን ቀንሰን ከሌሎች ጋር ሼር አድርገን አትሊስት ጎረቤቶቻችን፣ በቅርብ ያሉ የኛ ጓደኞች በተሻለ ሁኔታ እንዲያሳልፉ የመተጋገዙም ሼር የማድረጉም ነገር ይኖራል።

የአዲስ አበባ ነዋሪ የሆኑት ወይዘሮ መሰረት ገዙ ለአዲስ ዓመት የሚያስፈልገው ዋናው ነገር የሚከተለው ነው ይላሉ። በሰላም ዋናው የሚፈለገው ነገር በሰላም በጤና ወደ አዲስ ዓመት መሸጋገር ነው። ዘንድሮ ምን አዲስ ነገር ነበር?

አሁንስ በአሁኑ ምንም አዲስ ነገር የለም። በሚቀጥለው ደግሞ ያው ገና አላወቅንም። እንደ ፈቃድ ፈጣሪ ፍቃድ ነው። እንዲሆን ለውት ወይ እንዲሳካ ሎት እየሰሩበት ያለ ነገር አለ። ለሚቀጥለው አመት ምንም የለም። ሁሉን ነገር ትተህ ነው ያለው። አሁን በስራውም በምኑም ሲባል የማይሆን ነገር ስለሆነ በቃ አሁን ትተህ ለቤት እንግዲህ ቁጭ ብለናል። ምኑ ነው የማይሆነው? ከሱቅ ማንጻር ዋጋው እየነረ ሲሄድ ከኛ ካፒታል ጋራ ሊገናኝ አልቻለም። ከምሰራበት ጋራ ሊገናኝ አልቻለም።

ጋቢና ወጪ በጣም ኦቨር ሄደ። ካለ ካፒታል ጋራ ምንም የምትንቀሳቀሰው ነገር አይደለም። በፊት ለምሳሌ ያከብሩበት የነበረው በዓል እንዴት ነበረ? የነበረ የሚሆነው አሁን እንዴት ነው የሚያከብሩት? በአከባበሩ ላይስ ምን ለውጥ ይኖራል? አረ በፊት መጣ ሲባል በጣም በደስታ መቼን የሚደርሰው መቼን የሚመጣው እያንከ በጉጉት ነው ያንን ነገር የምጠብቀው። አሁንስ አሁን በዓል መጣ ሲባል፣ በአሁን ሰዓት የምታስበው ወደ አዲስ ዓመት መሸጋገርህ እና በሰላሙ ለማደርህን የምታስበው ቤት ውስጥ ለምሳሌ

ያደርጉ ነበረ። ድሮ በዓል ሲሆን ምን ምን ይደረግ ነበረ?

ቅርጫ ይኖራል። ዶሮ አለ እንቁላል አለ። ከማህበረሰቡ ጋር ደስ የሚል ይሄ ቡና ጠጡ ፕሮግራም አለ። እሱ እሱ ነገሩ በጣም ደስ ይልጋል። በአሁን ሰዓት ደግሞ አይደለም ቅርጫው ምኑ ቀርቶ ጤፍ ራሱ ገዝተህ መብላት አሳሳቢ ሁኔታ ላይ ነው ያለው። ዋጋው ምን ያህል ደርሷል? አሁን ሰሞኑን ለምሳሌ ገበያ ወጥተዋል፣ ምን ምኑ ለመሸመት አንዳንድ ነገሮችን ለመግዛት ወደ ገበያ ብቅ ብለው ነበር? አዎ ወደ ወፍጮ ቤትም ወደ ምኑም ሄደናል። እንቁላል አስራ አንድ ብር

ይላሉ። ዶሮ ከሺህ ሶስት መቶ ብር በላይ ነው። ጤፍ መቶ ሀምሳ አምስት ብር ነው። በርበሬ አራት ከሃምሳ ነው አንዷ ኪሎ ከቀመም ውጭ። ይሄ ይህን ስታስበው

ይከብዳል። ቤተሰብ አሉት ልጆች እንደዚህ ምናልባት አለኛው ከአንድ ሙላ ልጆች አሉ እሱ ለበአል አዲስ ነገር ይጠብቃሉ ወይስ አዳድገዋል? ረ ህጻናት ናቸው የአስራ አንድ አመትና የሰባት አመት ናቸው። ምንድን ነው የሚያደርጉላቸው ለእነሱ ዘንድሮ? በፊት ልብስ ይገዛላቸው ነበር፣ ጫማ ይገዛላቸው ነበር፣ ጠይቅ ያለ ነገር ይደረግላቸው ነበረ። አሁን አሁን ግን ያ ያ ሁሉ የለም፣ አልገዛሁም ከአቅሜ በላይ ነው።

ስለዚህ ለአዲስ አመት የሚጠብቁት አዲስ ተስፋ ይኖር ይሆን? እንግዲህ ያው አዲስ አመት ድንገት አዲስ ነገር ይዞልን ከመጣ ብለን በተስፋ እየጠበቀን ነው። ያው አዲስ አመት ሲመጣ የሆነ ለውጥ ነገሮች ይኖራሉ፣ ም እየጠበቀን ነው ከእግዚአብሔር ጋር። የአባታቸውን ስም መግለጽ ያልፈለጉት አቶ ዋቅጅራ ነዋሪነታቸው በኦሮሚያ ክልል ምስራቅ ወለጋ ነው። አሁን እየሸኙት ባሉበት ዓመተ ምሕረት ኑሮው የሚቀመስ አይደለም ይላሉ። ኑሮ ውድነቱ ከመጠን በላይ ከምታስቡ በላይ ነው።

ህዝቡ በኑሮ ውድነት ማክበርም በጣም ይከብዳል። ኑሮ ውድነቱ ከሽንኩርት፣ ከዶሮ፣ ከሁሉም በማንኛውም ነገር በጣም ይከብዳል። በምን በምን እንደስቲ ይግለጹልን። ለምሳሌ እንዴት ነው ክብደቱን እንዴት እንደሆነ እንድናውቅ

ሲሆን እቶ በቃ የዋጋ ጭማሪ ነው፣ ሌላ ነገር የለውም። የዋጋ ጭማሪ ግን በጣም የናረ ነው። በማንኛውም ነገር ፕሮዳክት ውጤቶች፣ በእርሻ ውጤቶችም ላይ ከሱቆች በሚቀርቡት አቅራቢያ፣ ለምሳሌ ስኳር አምና ሰማንያ ብሩ የነበረው ዛሬ መቶ ሰላሳ መቶ ሀምሳ ከመቶ ሰላሳ እስከ መቶ ሀምሳ ነው። በዓሉን ታዲያ እንዴት ያከብራሉ? ዘንድሮ ምን ያደርጋሉ ለበዓሉ

ላይ የተገኘው ንፋ ቃማ ሚቻሏ አምና ጥጋ ግማሽ ነበር የወሰንነው። ዘንድሮ ደግሞ ወደ ሩብ ነው የሚሄደው። በዛ እያደረግ ነው ቤት ውስጥ። የመጪው አመት አዲሱ አመት ከአለፈው አመት ይሻላል ብለው ተስፋ ያደርጋሉ? ምንድን ነው ተስፋው? እንግዲኛ የምንፈልገው ሰላም ነው። ፈጣሪ ሰላም እንዳያወርድልን ብለን ሰላት ነው የምናደርገው እንጂ ሌላ ምንም የሚደረገው ነገር የለም።

ከቤኒሻንጉል ክልል ተፈናቅለው ከሳቸው በሞት የተነጠሉትን ባላቸውን አጥተው፣ በእስርና እገታ ሲንገላቱ ቆይተው ወደ ባህር ዳር እንደተመለሱ የነገሩን ሌላኛዋ ወይዘሮ ወይንሸት የሚቀበሉትን አዲስ ዓመት እንዲህ ይገልጹታል። አዲስ ዓመት እንግዲህ ከእግዚአብሔር ጋራ ወደፊት መልካም ነገር ይዞ ይመጣል ብለን እናስባለን። ከሀገራችን ከወቅታዊ

ስሆን እና ሁኔታ ጋር ተያይዞ እግዚአብሔር ደግሞ መልካም ያደርግልንና ደስ የሚል ጊዜ እናሳልፋል ብለን እናስባለን። ወይዘሮ መሰረት ኑሯቸው ይህን ይመስላል። እኔ አንድ ብቻዬን ነኝ። አራት ልጅቼ ነው የምኖረው። አራት ናቸው ልጅቼ። ከሌላ ቦታ ተፈናቅዬ የመጣው ነኝ እና ቻ ከባድ ነው አራት ልጅ በአንድ ሰው ብቻ። በዛ ላይ ከገቢ ምንጭ አንጻር ሳሰብ ተረድ ያለ ነው። ግን እግዚአብሔር ይመስገን መኖር በራሱ ትልቅ ነገር ነው። ዛሬ ነው

አሁን በምን ሁኔታ ላይ ነው የሚገኙት? አሁን የሆነች ሜዳ ላይ ቁርስ ነገር እየሰራሁን አለው። ከጉዳይ አሮጌውንም ሲሸኙ አዲሱንም ሲቀበሉ ያሉበትንና ያለፉበትን የማይረሱ በመሆናቸው መጪውን እንዳመጣጡ ለመቀበል መዘጋጀታቸውን መሰረት ይናገራሉ። ሲኖር ባለ ሰዓት ይኖራል፣ ችግር የለውም

ከዚህ ጋር ከዚህ የበለጠ ቻለን ስላሳለፍን እኛ ምንም ችግር የለውም ስል ሲኖር ደስተኛ ሆነ ታሳልፋለህ፣ አይደል በሌለህ፣ ደግሞ በሌለህ መንገድ ያው እንዳትከፋ ሆነ በቻልከው መጠን። እኔ ካልሆን ልጆች ናቸው። ትንስል የሚያደርግ ጭንቅላታቸው ግን እግዚአብሔር ነው። እኔ አመሰግነዋለሁ። በህይወት መኖር ትልቅ ነው ብያለሁ። ዛሬ ላይ የሰው ልጅ ወጦ እየቀረ ነው። የሰው ልጅ ትናንት ታይቶ ዛሬ እየጠፋች ከሆነ ድረስ መኖር በራሱ ትልቅ ነገር ነው። እግዚአብሔር ይመስገን።

ሊያስተያዩ፣ በቃ ችግር የለውም እንደሚሆን ሆነን እናልፋለን።

ለወትሮ ቢሆን እንዴት ነበረ በዓልን የሚያከብሩት? አዲስ ዓመትን ሲያከብሩ እኔ ለምሳሌ አሁን በፊት እዛ በረሃ ያለው ባለን አቅም ከባለቤቴ ጋራ ልጆች፣ ሚዜ በግም እንገዛለን፣ የሆነ የሆነ ነገር እንገዛለን። ለልጆች ብቻ አለ ትምህርት ቤት አዲስ ዓመት ነው ብታሟላቸ ማቴሪያል ይኖራሉ። በቃ ማለት አዲስ ነገር አስበህ የዛሬ ዓመት ይሄንን እዚህ ደርሳለሁ ብለ አለ ምናምን ነው የምታከብረው በዓሉን፣ ቀኑን ብቻ ሳይሆን ቤተሪ እያሰብክ ማለት ነው። ከፊት ለፊት ያለውን መንገድ በምን መንገድ ልውጣው

እንዴት እንስራ? ስቄታማ እንድንሆን ምን እናድርግ ብለ የዕለት ልጆታችን ብቻ ሳይሆን ሲሰሪም እያሰብን ነው የነበረ። ግን ደግሞ እግዚአብሔር ይመስገን አሁንም፣ ነገ ሌላ ቀን ነው። ነገ ትልቅ ነገር ይመጣል። ነገ እግዚአብሔር ትልቅ ነገር ይፈጠራል። እኔ እግዚአብሔር በህይወት ስላኖረኝ እኔ ደስተኛ ነኝ። ባለቤቴን እዛ ነበር።

አንድ ልጃቸውንና ወንድማቸው እንደተገደሉባቸው በመብሰክሰክ የሚናገሩት ወይዘሮ ወርቄ ከበደ በአማራ ክልል የባህር ዳር ከተማ ነዋሪ ናቸው።

ዘመን መለወጫውን እንዴት ይሆን የሚያከብሩት? እንደ አማራ ክልል ብዙም አዲስ ዓመት ለመቀበል ብዙም አይነት ደስታ ባይኖርም አዲስ ዓመት እንደመሆኑ መቸም እንደ አዲስ ዓመት እንቀበለዋለን። ያለው ሁኔታ ደስም ባይሉ ስንወጣም በየጎዳናው ፍተሻ ነው የገበው፣ ኑሮ ውድነት አለ፣ የሰው ሞት አለ፣ ብዙ ነገር እያለ ብዙም ደስታ ባይኖርም መቸም እንደ አዲስ ዓመት እንቀበለዋለን እግዚአብሔር አምላክ ደግሞ

ሰላም አድርጎ ምን እንደሚያሳየን ባናውቅም የእግዚአብሔርን ተስፋ ክርስቲያኖችን እና ተስፋ አንቆርጥም፣ እንጠብቃለን። የእግዚአብሔር ምረት ነው የምንጠብቅ። ሌላ ጊዜ ለምሳሌ ከዚያብር ጥሩ ጊዜ ነበረ በሚባልበት ጊዜ በዓል እንዴት ነበር የሚያከብሩት? ምንድን ነበር የሚያደርጉት? ከአሁኑ ጋር አነጻጽረው እንዲነግሩኝ ነው።

በዚህ ሰዓትማ የቤት እቃ ማጠቡ ጀምሮ ከገበያ ሸርን ጉዱ ጀምሮ ዋዜ በቃ ጳቁሜን በልዩ በልዩ ቤት እቃ ማንም የጳቁሜን ልብስ ሳናጥብ እቃችን እንኳ የጳቁሜ ውሃ ሳይነከው አሁን ምንም የሱ ድባብ ራሱ የለም። የበፊት የበዓል ደስታ ድባቡ ምናምኑ የህልም ያህል ራሱ ቲቪ ላይ የነበረው ጭፈራ ምናምን አሁን እንኳ ራሱ እሱ ላይ እንኳ የለም፣ አይደለም ከኛ ላይ ቲቪ ላይ እንኳ የለም።

ቀርቷል። በጣም ነው የሚያስችለናል። እሱን ለማሰብ ከባድ ነው። እኛ እኔ አሁን አርባ አመቴ ነው። በእኔ እድሜ እንኳ ታስበው ምንም ነገር ማሰባል ለምን በየቤታችን አዘና እንኳ ቅሷል፣ በየቤታችን ለቅሰዋል። እውነት ለመናገር እኔ አሁን ልጄንም ወንድሜንም ቀብሬ ያለሁ ልጄ ከሞተ ስምንት ወር ዘጠኝ ወር እየሆነ ነው በዚሁ በጥይድ ማለት ነው። ስለዚህ እንዴት ነው በኋላ የምታከብረው? አስታስታው ሴንቶ

አቶ ካሳሁን ወልደ ጊዮርጊስ በትግራይ ክልል የአዲግራት ነዋሪ ሲሆኑ ቆየት ላለ ጊዜ በጋዜጠኝነት የሰሩና የሀገር ሽማግሌ ናቸው። የአዲስ ዓመት አከባበር በአሁኑ ወቅት በመላው ኢትዮጵያ እንደሚከበረው ባይሆንም በትግራይ የተወሰነ መልክ እንደሚኖረው ገልጸው በክልሉ ያለውን ወቅታዊ ሁኔታ እንደሚከተለው ያስረዳሉ። መስቀልና ቅዱስ ዮሐንስ ማለትም እንቁጣጣሽ የምንለው አዲስ ዓመት ትግራይ ውስጥ በከፍተኛ ሁኔታ የሚከበሩ በዓላት ናቸው። እንግዲህ አሁን

ህዝቡ በተስፋ ነው የሚኖረው። ልንገር በተስፋ ይኖራል። ሰላም ስላለው ደስ ይለዋል። ይህንን ሰላም ተጠቅሞ የተሻለ ሰላም ይመጣልኛል ብሎ ተስፋ ያደርጋል። በከፍተኛ የኢኮኖሚ ችግር ውስጥ ነው ያለው፣ በከፍተኛ የማህበራዊ ችግር ውስጥ ነው ያለው። ቢሆንም በጦርነቱ ወቅት ከነበረው ጊዜ የተሻለ ነው እና በተለይ በዚሁ በአዲስ ዓመት ትግራይ ውስጥ ባለው በጣም የሚያሳዝን የፖለቲካ ፍትግ

ዝም ብሎ ቋንቋ የማይገኝለት ልትገጠው የሚችግርህ ካሳለፍ ነው የፖለቲካ ባህል አንጻር ስትመዝ ነው፣ እንዲህ ነው ልትለው ማትችል፣ የነገውን ነገር ደማቅ በሆነ ብርሃን እንዳታዩ የሚጋርደ ነገር አለ ትግራይ ውስጥ። ይህም ሆኖ ግን ህዝቡ የፖለቲካ ብስለቱ እያደገ በመምጣቱ ተስፋው አሁንም ጨርሶ ያልጠፋ መሆኑን አቶ ካሳውን ይናገራሉ። የሆነ ሆኖ እንደዛም ሆኖ ህዝቡ ትንሽ እራሱን የቻለ የፖለቲካ ብስለት እያገኘ ስለመጣ አየ አሁን ህዝቡ

ካሳለፈው መከራ ብዛት የተነሳ የፖለቲካ ብስለት እንዲያገኝና የተለያዩ ነገሮችን እየመዘነ ስህተቶቹ የት እንዳሉ እየፈተሸ ለመጪው ጊዜ የተሻለ ነገር ለማግኘትና ራሱም የተሻለ ተሳትፎ ለማድረግ በተስፋ ላይ ይገኛል። የትግራይን ወቅታዊ ሁኔታ ለማየት በተለይ በአይነቱ አብዛኛውን የክልሉን ህብረተሰብ ይወክላል ያሉትን ወጣት ማየት በአሳዛኝ ሁኔታ እንደሚገልጸው አቶ ካሳውን ይናገራሉ።

በተለይ ወጣቱ ትውልድ በጣም በሚደንቅ ሁኔታ ከሰባ በመቶ በላይ የትግራይ ህዝብ ወጣቱ እና እኔ እዚሁ ከተማ ውስጥ ነው ያለሁት። ዙኛ ተወለድኩ ዙኛ ደኩ ዙኛ ረጃውት አሁን ዚ ነው ያለሁት። ፈቃዱ ቢሆን እዚ ሁሉ ይፈጽምልኝ ይሆናል እግዚአብሔር እና ያ ሁሉ ወጣት ያለ ስራ ስታየው ሲንከራተት

በጣም ነው የሚያሳዝና። ስለዚህ ይህ ሁኔታ በመጪው ዓመት እንዲያልፍ ይላሉ አቶ ካሳሁን ምኞታቸውን ሲገልጹ እና ለመጪው ዓመት እግዚአብሔር ፈቃዱ ሆኖ እስካሁን የኖርነው በእግዚአብሔር ፈቃድ ነው እና

እንደ ህዝብ ያልጠፋ ነው እንደ እግዚአብሔር ነውና በዙ ፈቃድ ነውና እሱ ፈቃድ ሆኖ በፖለቲከኞቹ መካከል ሰላም ቢወርድ፣ ከፌደራል መንግስት ጋር ያለው ግንኙነት ሰላማዊ መንገድ ቢይዝ፣ በሚሊዮን የሚቆጠር ተፈናቃይ ወደ ቤቱ እንዲመለስ፣ የትግራይ የግዛት አንድነት እንዲረጋገጥ፣ ኢትዮጵያ ለሁሉም የጋራ አገር መሆኗ የሚታይበት መልካም ሁኔታ እንዲፈጠር፣ የትግራይ ህዝብ ለኢትዮጵያ ባደረገው አስተዋጽኦ ልክ እንኳ ባይሆን አትሊስት እንደ ህዝብ መኖር የሚችልበት ሁኔታ እንዲያገኝ ይመኛል።

በትግራይ ያለው መዓት ጋዜጠኛ ነበርኩ፣ ለምለው ለእኔ ለራሴ እንኳ መግለጹ ያስቸግረኛል፣ የሚሉት አቶ ካሳውን የችግሩ መጠን ሊነገር እንኳ የማይቻል መሆኑን ይገልጻሉ። ቢሆንም መጪው የተሻለ እንደሚሆን ተስፋቸውን ያጋራሉ። እንደ አንድ እዚህ ከተማ ውስጥ ቁጭ ሁሉን እንደሚያይ ሰው እንደሚገነዘብ ሰው ነው እየነገርኩ ያለውት

ስለ ችግር ብቻ ብናወራ አውርተነውም ነው አያውቃም። መጠኑም ይህን ያህል ነው በህዘት ገልጾም ይቸግራል። እኔ እንደ አንድ የሚዲያ ሰው ወይንም የጋዜጠኝነት ሰው እኔ የማቃቸው ቃላት ይኖሩ ይሆናል። እኔ በማቃቸው ቃላት እዚህ ትግራይ ውስጥ ያለውን ችግር ግለጾ በተለይ፣ በእውነት ነው የምልህ የማቃቸው ቃላት ሊገልጹት አይችሉም። አየ

በህዝቡ መሀል ሆነህ ያለው መከራ ስታይ እና እንዲሁ ላይ ላዩ ሲነገሩ ሲዳመቁ ብዙ ሲሉ የምታያቸው ነገሮች በጣም የተለያዩ ናቸው። የሆነ ሆኖ ህዝቡ ትንሽ ጠንካራ ነው። አሁን የበለጠ ጥንካሬ አግኝተዋል። በብዙ አቅጣጫዎች አስተሳሰቡ እየሰፋ መጥተዋል። የተሻለ ነገር እንደሚመጣ ግን እርግጠኛ ሆኖ መጪውን ዓመት እየጠበቀው ይገኛል።

እየተሰናበተ ያለውን ዓመት ሸኝቶ አዲሱን በመቀበል ሂደት ውስጥ በተለያዩ የኢትዮጵያ ክልሎች ያሉ ነዋሪዎች በሙሉ የነገሩን ተመሳሳይ ምኞት ሰላምና፣ የኑሮ ውድነትን የሚያሻሽል ኢኮኖሚ እንዲኖር ነው። አዲሱን የዘመን መለወጫ ለሚያከብሩ ኢትዮጵያውያን አብረው የሚሄዱ እነዚህ ሁለት ነገሮች እንዲሳኩ በመመኘት መልካም ምኞታችንን እንገልጻለን። ስጋትና ተስፋቸውን ያጋሩንን እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።

አሮጌውን 2016 ተሰናብተን 2017ን ለመቀበል ጥቂት ቀናት ብቻ ቀርተውናል። እየተከታተላችሁት ያላችሁትም የመስታወትን የአዲስ አመት ዋዜማ ልዩ መሰናዶ ነው። በተከታይ በዓሉን አስመልክቶ ወደ አሰናዳ ነው ሌላ መሰናዶ ነው የምናልፈው። ሙዚቃና አዲስ አመት

ሙዚቃ ስሜትን መግለጫ መግባቢያና በዓላትን ማክበሪያ መሳሪያ ሆኖ ለዘመናት አገልግሏል። በተለይ ዘመን ሲቀየር እና አዲስ ዓመት ሲመጣ ደግሞ ከመዝናኛነቱ ባሻገር ባህላዊ ወጎችን ጠብቆ ለትውልድ በማስተላለፍ ሰዎች በጋራ ደስታቸውን እንዲገልጹና ተስፋቸውን እንዲጋሩ እንደሚያደርግ ባለሙያዎች ይገልጻሉ።

ከቀናት በኋላ የምንቀበለውን አዲስ ዓመት ምክንያት በማድረግ ሙዚቃ በበዓላት ወቅት የሚኖረውን ታሪካዊ ባህላዊና ስሜታዊ ፋይዳ ዳሰሽ ያዘጋጀሽውን ዝግጅት ተከታትለን እንመለስ። መስከረም ለኢትዮጵያውያን የተለየ ወር ነው። ክረምቱ ተሰናብቶ ቀዝቃዛው አየር የሚገለጥበት

ምድር በልምላሜና በአደይ አበባ የምትፈካበት፣ ችቦ ተለኩሶ የጎመን ምንቸት ውጣ የገንፎ ምንቸት ግባ የሚባልበት፣ ሕዝቡ በልዩ ልዩ አልባሳት ምግቦችና መጠጦች የሚደምቅበት፣ አዲስ ዓመት የሚገባበት ወር። ይህ የዘመን መለወጫ ወይም አዲስ ዓመት ሲታሰብ ሰዎች በዓሉን ከሚያከብሩባቸው መንገዶች አንዱ ታዲያ ሙዚቃ ነው። በበዓላት ሰሞን በቲያትር ቤቶች

በምሽት መዝናኛ ስፍራዎችና በልዩ ልዩ ቦታዎች ከሚዘጋጁ የሙዚቃ ድግሶች አንስቶ በየቤቱ በሚደረጉ ዝግጅቶች ሰዎች በሙዚቃ ይዝናናሉ። የአዲስ ዓመት ጅማሮን ገና በማለዳው የሚያበስረው በተለያዩ ባህላዊ ቀሚሶች ያጌጡ ህፃናት አበባዬ ሆሽ እያሉ

በድምፅና በከበሮ ታጅበው የሚያዜሙት ዜማ ነው። ሆ ብለን መጣን፣ ሆ ብለን እማማሉ ብለን፣ ሆ ብለን መጣን፣ ሆ ብለን አባባሉ ብለን፣ አበባ የሆሽ ለምለም እያሉ ህጻናት የሚቀባበሉት ግጥምና የሚያወጡት ዜማ በማን እንደተጻፈ መቼ እንደተጀመረ ባይታወቅም በዓሉ የሚገለጽበት የጥበብ ስራ ሆኖ ከትውልድ ትውልድ መተላለፍ እንደቻለ ግን

ድምፃዊትና የሙዚቃ መምህር ብሌን ዮሴፍ ትገልጻለች። ማን እንደዚህ በዚህ ሰዓት ተጻፈ በዚህ ጊዜ ተጻፋት፣ ብዙ ጥናቶች ላይ ከተመለከትኳቸው ከክርስቲያኒቲ በተለይ ደግሞ የኦርቶዶክስ ክርስቲያኒቲ ከአራተኛው ክፍለ ዘመን ጀምሮ አትሊስት ከዛ ጀምሮ አለ የሚል እሳቢዎች ነው ያሉት

እንግዲህ ምን ያህል ዘመን እንዳስቆጠረ ማሰብ ነው። እዚህም አሁንም ላይ ደርሰን እንግዲህ የምናየው የምንሰማው በየዘመኑ የተወሰኑ ጭማሪዎች የተወሰኑ የሚቀነሱም የሚጨመሩ ሕይወትን የሚመስሉ ነገሮችን ታገኝበታለች። መሰረታቸው ሃይማኖታዊ ከሆኑት ቡሄ፣ ገና፣ ፋሲካ፣ አረፋ፣ መስቀልና መውሊድን ጨምሮ

ሪፐብሊክ ሃይማኖታዊ አስተምሮ ወጣ ያሉት እንደ አዲስ አመት ያሉ ክብረ በዓላት አከባበራቸው ከባህላዊ ክንዋኔዎች ጋር የተጣመሩና ሙዚቃን ጨምሮ ከተለያዩ የጥበብ ስራዎች ጋር የጠበቀ ቁርኝት እንዳላቸው ብሌን ታስረዳለች። ክብረ በዓል ያለ ጥበብ ስራ እንግዲህ አይገን የማይደምቅ በባህላዊውም ነገር በሃይማኖታዊም ጉዳይ ብታየው ክብረ በዓል በጥበብ ስራዎች ነው የሚደምቀው። በጥበብ ስራዎች ውስጥ ያሉ ስነ ቃላት አሉ

ዜማ፣ እንጉርጉሮ፣ ቅኔዎች፣ የግጥም ትረካዎች ብዙ ነገር አለ። እንግዲህ የጥበብ ስራዎች ክብረ በዓላትን የሚያደምቁበት መንገድ በዓላትን አስታከው የሚወጡ ሙዚቃዎች በዓሉን ተዝናንቶ ከማሳለፍ ያለፈ ትልቅ ፋይዳ እንዳላቸው ነው ባለሙያዎችና ጥናታጥኚዎች የሚያመለክቱት። ስሜትን የመኮርኮር ትልቅ ኃይል ያለው ሙዚቃ

ግለሰቦችና የተለያዩ የማህበረሰብ አባላት የሚጋሩትና የሚያከብሩት ባህል በመፍጠርና እርስ በርስ በማስተሳሰር ትልቅ ሚና ይጫወታል። ብሌን እንደምትለው በኢትዮጵያ አዲስ ዓመትን አስታከው የተዜሙ ዜማዎችም የህብረተሰቡን አናኗር፣ አስተሳሰብና ወቅታዊ ሁኔታ ማሳያ ናቸው። አዎ የሙዚቃ ኃይል ከዜማው በተጨማሪ ደግሞ ግጥም አለበት

ውስጥ ደግሞ ስሜት አለበት። እሱ ሁሉ ተዋህዶ ደግሞ ይሸትሻል። የሚገርመው እንደዚህ ያሉ ዜማዎች በጣም በቃ የማንነትሽ መገለጫ የሆኑ ነገሮች የሚታዩም፣ የሚሸተቱም እስኪመስሉ ድረስ ከማዳመጥ ከመስማት ከምንለው ሴንስ ሁሉ ያልፋሉ። የሆነ የማይታይ የሚመስለውን ነገር ነው እንድናየ የሚያደርጉት እና በተለይ ደግሞ

የአዲስ ዓመት ዜማዎች ላይ ያለው ስሜት በጣም ሰውን ከሰው ጋር የሚያገናኝ አይነት ስሜት ነው። ብዙዎች ክብረ በዓላት ላይ በሃይማኖታዊም በባህላዊም ስሜቶች ውስጥ ሆነው የአዲስ ዓመትን ያህል ግን ይሄ የአብሮነት ጉልበት ያላቸው መኖራቸውን እንጃ። ግን በአዲስ ዓመት ውስጥ ያለው ስሜት እኔ የሚለው ነገር አይደለም ያለው፣ ሰውን የመናፈቅ ሰውን የመፈለግ የመገናኘት አይነት መንፈሶች አሉ።

በተለያዩ ዘመናት ለአዲስ ዓመት የተቀነቀኑት ዜማዎችም ይህን ኃይል የያዙ ናቸው። የዘሪቱ ጌታውን እንቁጣጣሽ፣ የሰለሞን ደነቀ ስርቅታዬ፣ የአስቴር አወቀ እዮሃ አበባዬ ወይም የሐመል ማላባተ እንኳን አደረሳችሁና ቀረብ ባሉት ዘመናት ደግሞ በቴዲ አፍሮ የተዜመው አበባ የሆሽ እንደኛ ቡድኖች የተጫወቱት ሆ ብለንም ሆነ የዳዊት ጽጌ አማን ሙዚቃ

የባሉን አከባበር፣ የወቅቱን ሁኔታ አለባበስ፣ አጋጊያጥ እና አመጋገብ በተለያየ መልኩ የሚያንጸባርቁ ናቸው። ብሌን ደግሞ ሌላም ምልከት አላት። ይሄ በጣም የሚገርመኝ ነገር ልንገርሽ። አሁን የጥበብ ጉልበት የሚለውን ነገር ካነሳ የአዲስ ዓመት ዜማዎች ላይ አሁን ሴቶች ብቻ እንዲዘፍኑት መደረጉ፣ ከዛ አበባና መሬት መወደሱ ይሄ ሁሉ ነገር ሞር ከፈርቲሊቲ ጋር ዘርን ከመተካት ጋር

ከዛ ማልፎ ከውበት ጋር በጣም በቃ ከሴትነት ጋርም አለው የሆነ ጥምረት እና በጣም እንደ ምስጢር እንደ ቅኔ ይመስለኛል። ብዙ ብዙ ሀሳብ እዚህ ውስጥ ያለው እና ከሀገር ለወጣ ሰው ደግሞ በቃ አፈርሽ እንድትናፍቅ የሚያስደርግ ስሜት አለው። አዲስ ዓመት በራሱ የኢትዮጵያ አዲስ ዓመት የራሱ የሆነ መንፈስ ከዘመን መቀየር ጋር ከወቅት መቀየር ጋር ከፀደይ ጋር ብዙ የሚያገናኘው ነገር አለ እና ይሄንን ደግሞ ሌላ

ምድር ወይም ሌላ ሀገር ላይ ማታገኘውም ማለት ነው። በኢትዮጵያ ቲያትር ታሪክ ውስጥ ትልቅ አስተዋጽኦ ያላቸውና አስርት ዓመታትን ያስቆጠሩት ብሔራዊ ቲያትር፣ ሀገር ፍቅር፣ ራስ ቲያትር እና ሌሎችም የጥበብ ተቋማት

በአዲስ ዓመትም ይሁን በሌሎች በዓላት በሚያሰናዷቸው ልዩ ልዩ የሙዚቃና የጥበብ ድግሶች ተመልካቾቻቸውን ያስደምሙ ነበር። ድምፃውያንም ለበዓል ሰሞን ነጠላ ዜማ ወይም ሙሉ አልበም ለማውጣት ይሽቀዳደማሉ። ይህ ለኢትዮጵያ የሙዚቃ እድገት የራሱን አስተዋጽኦ ማድረጉን ብሌን ታስረዳለች።

በጣም በርካታ ስራዎች በአዲስ ዓመት ይወጣሉ። አሁን ድረስ በድጋሚ በድጋሚ እየተቀረጹ የምንሰማቸው በጣም በርካታ ስራዎች በተለያዩ በቲያትር ቤቶች፣ በተለያዩ የኦርኬስትራዎች የሚሰሩ በርካታ ስራዎች በአዲስ ዓመት ላይ ፐርፎርም የተደረጉ ናቸው። በመድረኮች ላይ አዲስ ዓመት ሴሌብሬሽን ተብሎ ስለዚህ በጣም ብዙ ዝግጅት አድርገው አግጥምና ዜማ

ልፋት አድርገው የሚያቀርቧቸው ኮንሰርቶች ነበሩ። የኢትዮጵያ አዲስ አመት በጣም ኢትዮጵያዊነት የሚገለጥበት በጣም ብዙ የምድሯ በረከቶች የሚታዩበት ስለሆነ በዛ ሰዓት በጣም ብዙ የሆኑ የጥበብ ስራዎች ይወጡ እንደነበረ በደንብ የተደመጠ ነገር ነው። ስለዚህ ለኢትዮጵያ ሙዚቃ ኢንዱስትሪ በደንብ በደንብ አድርጎ የራሱን ኮንትሪቢሽን አድርጓል። ኢትዮጵያ አሮጌውን ሁለት ሺ አስራ ስድስት ዓመተ ምህረት ተሰናብታ አዲሱን ሁለት ሺ አስራ ሰባትን ለመቀበል

የቀናት ዕድሜ ብቻ ነው የቀራት። ለዘንድሮ አዲስ ዓመት አዲስ የተዜመ የበዓል ሙዚቃ ባይኖርም የተለያዩ ድምፃውያን የበዓሉን መዳረሻ አስታከው አልበሞቻቸውን ለአድማጮች አድርሰዋል። ሕብረተሰቡም እንደ ባህሉ እንደ ኑሮውና ጊዜው በፈቀደው መጠን በዓሉን ለማክበር ሽር ጉዱን ጀምሯል። እኛም ሙዚቃ በበዓላት ወቅት የሚኖረውን ታሪካዊ፣ ባህላዊና ስሜታዊ ፋይዳ ዳሰን ያሰናዳነውን ዝግጅት

ብሌን በምትጋብዘን ሙዚቃ እናጠናቅቃለን። በጣም ደስ ይለኛል። ቴጂጂ ቴያዲያ አበባ የሚለው በጊዜው የነበረውን የአንዲት ሴትን ህይወት እንዴት አድርጎ እንደተረከው ይገርመኛል። እሱን ወደዋለሁ። ለመላው ኢትዮጵያውያን መልካም አዲስ አመት። ደስ የሚል ነገሮች የምንሰማበት ቸሩ፣ ደጉ ነገር ሁሉም የሚሆንበት አመት እንዲሆንልን እመኛለሁ።

Sorry.

ድምፃዊትና የሙዚቃ መምህር ብሌን ዮሴፍ ግብዣ ባዳመጥ ነው። የእጅጋየሁ ሽባባው እቴ አደይ አበባ ሙዚቃ ዘና እንዳላችሁ እናምናለን። የአሜሪካ ድምፅ ራዲዮ የአማርኛው ክፍል የሚተላለፈው የአዲሱ 2017 ዓ.ም ዋዜማ ልዩ መሰናዷችን ከዋሽንግተን ዲሲ መተላለፉን እንደቀጠለ ነው። ልክ ነው። ወደ ተከታዩ ዝግጅት ደግሞ እንለፍ። የኢትዮጵያ ዘመን ቀመር ለምን ተለየ የሚለውን ያስቃኘናል።

ኢትዮጵያ በየአመቱ መስከረም ወር ላይ አዲስ ዓመትን የምትቀበልበት የራሷ የዘመን አቆጣጠር ያላት አገር ናት። አስራ ሶስተኛ ወር የምትባለው ጳጉሜ ወርን ጨምሮ በቀንና አመታት አቆጣጠርም ከአውሮፓውያን የዘመን ቀመር በተለየ ትቆጥራለች። የአሜሪካ ድምፅ የ2017 ዓመተ ምሕረት አዲስ ዓመት መቃረብን ምክንያት በማድረግ በዚህ ርዕሰ ጉዳይ በርካታ መጽሐፍትን ያሳተሙትን

የስነ ፈለክ ባለሙያ መጋቢ ሐዲስ ዶክተር ሮዳስ ታደሰን አነጋግሯቸው ነበር። የኢትዮጵያ የዘመን አቆጣጠር በተገቢው መንገድ ዓለም እንዲያውቀው አልተደረገም የሚሉት ዶክተር ሮዳስ የዘመን ቀመሩ ለምን ልዩ እንደሆነና አቆጣጠሩን በተመለከተ ከአስማማ ወየነው ጋር ያደረጉት ቆይታ ነው ተከታዩ። አሁንም በድጋሚ መልካም አዲስ ዓመት በጣም አመሰግናለኝ ዶክተር ሮዳስ

እንኳን አደረሰዎት። እርስዎንም። በእርግጥ እርስዎን በተለያዩ ጉዳዮች ላይ በተለይም ዛሬ ከምናነሳው ርዕሰ ጉዳይ ጋር በተያያዘ በሚሰጧቸው ሀሳቦች ብዙዎቹ ያውቆታል። እስኪ የኢትዮጵያን የዘመን ቀመር በተመለከተ ቀጥታ እንደ ወደ ሀሳቡ ዘመን ቀመር ራሱ የዘመን አቆጣጠር በዓለም ላይ ያሉ ሁኔታዎች ምንድን ናቸው የሚለውን ሀሳቦችን ከማንሳታችን በፊት አሁን ያለ ነው እንግዲህ ጳጉሜ ላይ ነው እና እንደው ስለ ጳጉሜ እስኪናውራ ዶክተር ጳጉሜ

የዘመን ቀመር ውስጥ እንዴት ገባች ጳጉሜ በራሷስ ምንድናት የሚለውን በአድማጮቻችን እሱን በመግለጽ ብንጀምር የተሻለ ይሆናል ብዬ አስባለሁ መልካም እንግዲህ ጳጉሜን የተባለችች ች አስራ ሶስተኛ ወር ኤፓጉሜኔን ትባላለች በጭራውያን በጥንት ጭራውያን የኢትዮጵያ ሊቃውንት ደግሞ ተረፍ ይሏታል ትርፍ ማለት ነው ወይም አመቱ በዕለት ሲለካ የተረሳ ማለት ነው ሌሎች አለማት የጳጉሜንን አምስት ቀናት አጥፍተው በተለያዩ ወራት ውስጥ ጨማምረዋል

የኢትዮጵያውያን ሊቃውንት ግን እቺ ጳጉሜን አምስትን ስድስትን አልፎ ተርፎ ደግሞ በስድስት መቶ ዓመት አንዴ ሰባት ትሆናለችና ቀመሯዋን ጠንቅቀው ያወጣሉ። እንደሚታወቀው የሰዓትን ነገር ስናነሳ እስከ ንዑስ መስፈርት ድረስ ይወረዳል። ለምሳሌ ደቂቃ፣ ሰከንድ፣ ማይክሮ ሰከንድ እንደሚባለው የጥንት ኢትዮጵያውያንም ዘመንን ሲሰፍሩና ሲቀምሩ እስከ ስድስተኛው ትንሽ

ወይም ጥቃቅን ዑደታት ከምንላቸው መካከል ሳደሲትን ያነሳሉ። ቀጥለው ሀምሲት፣ ቀጥለው ራቢት፣ ቀጥለው ሳልሲት፣ ቀጥለው ካልኢት ይላሉ። ካልኢት ማለት አንድ ካልኢት ሀያ አራት ሴኮንድ፣ ወይም ቅጽበት ማለት ነው። ከዛ ደቂቃ፣ ከደቂቃ ቀጥሎ ኬክሮስ ይላሉ። አንድ ኬክሮስ ሀያ አራት ደቂቃ ነው። ከዛ በኋላ ነው ሰዓት የሚሉት። ስለዚህ ጳጉሜን ማለት ዓመቱ በእለት ሲለካ የተረሳ ነው ማለት ከነዚህ በጣም አነስ ካሉት

መስፈርታት የወጣ እንደሆነ ስያሜው እንረዳለን። ይኸውም ከመስከረም አንድ እስከ ነሐሴ ሰላሳ ያሉት አስራ ሁለት ወራት ያላቸው ዕለታት አሉ እንደሚታወቀው በአጠቃላይ ሶስት መቶ ስልሳ ናቸው። እና እነዚህ አምስት ዕለታት እንዴት መጡ ሲባል አንድ ዕለት የሚባለው ሀያ አራት ሰዓት ብቻ ሳይሆን ሀምሳ ሁለት ካልኢት እና ሰላሳ አንድ ሳልሲትን ያጣመረ ነው። እንደ ኢትዮጵያውያን ሊቃውንት ትመርጥ

እና በአንድ ዕለት ውስጥ ሀምሳ ሁለት ካልኢትና ሰላሳ አንድ ሳልሲት አለ እና ከመስከረም አንድ ጀምረን እስከ ነሐሴ ሰላሳ ድረስ ጠንቅቀን ስናሰላ የጳጉሜን አምስትን ስድስትን ሰባትን እናገኛለን። ለምሳሌ ሀምሳ ሁለት ካልኢት ስንል ምን ማለታችን ነው ስንል አንድ ካሊት ሀያ አራት ሴኮንድ ስለሆነ ሀያ አራት ሲባዛ ሀምሳ ሁለት አንድ ሺ ሁለት መቶ አርባ ስምንት ቅጽበት ወይም ሴኮንድ ነው። አንድ ሺ ሁለት መቶ አርባ ስምንት ሴኮንድ ማለት ወደ ደቂቃ ከለወጥ ነው

ሀያ ደቂቃ ከአርባ ስምንት ሴኮንድ ነው። ሰላሳ አንድ ሳለሲት የምትባለው ደግሞ አንድ ሴኮንድ ሁለት ነጥብ አምስት ሳለሲት ናት። ስለዚህ ሰላሳን ሲካፈል ሁለት ነጥብ አምስት አስራ ሁለት ነጥብ አራት ሴኮንድ ይሆናል። ስለዚህ በአጠቃላይ ሀምሳ ሁለት ካልኢትና ሰላሳ አንድ ሳለሲት ሀያ አንድ ደቂቃ ከዜሮ ነጥብ አራት ሴኮንድ አሉ ማለት ነው። ስለዚህ በአንድ ዕለት ውስጥ ሀያ አንድ ደቂቃ ከዜሮ ነጥብ አራት ሴኮንድ ትርፍ መኖሩ እንረዳለን። እና ይሄ ሀያ አንድ ደቂቃ ተጠረቃቅሞ

የጳጉሜንን አምስትን የጳጉሜንን ስድስትን ዕለት ሲሰጥ ዜሮ ነጥብ አራት ሴኮንዷ ወይም ቅድም ያልናት ሰላሳ አንድ ሳልሲት ወይም ደግሞ አንድ ዓመት በፀሐይ አቆጣጠር ሶስት መቶ ስልሳ አምስት ዕለት ከአስራ አምስት ኬክሮስ ከስድስት ካልኢት ነው። ወይም የዓመቷ ስድስት ካልኢት ደግሞ ትጠረቃቀምና በስድስት መቶ ዓመት አንዴ ጳጉሜንን ሰባት ታመጣለች። ስለዚህ አመቱ በዕለት ሲለካ የተረሳ የሚለው ትርጉም ፍቹን የሚያገኘው በዚህ መልኩ ነው።

ይሄኛውን የጳጉሜን ስናነሳ ምናልባት አንዱ የሚነሳው ከኢትዮጵያ የዘመን አቆጣጠር ከአውሮፓውያን የምንለው ግሪጎሪያን ካላንደር ነው በሚል ነው የሚገለጸው። ከእሱ ጋር የሚለይበት ምክንያቱ የጳጉሜ ነው ወይ የሚልም አንዳንዶች ያነሳሉ። ና የኢትዮጵያ እንደው የዘመን አቆጣጠር እንዴት ሊለይ ይቻለ? ለመለየቱስ ምክንያቶቹ ምንድን ናቸው? ያው አዲስ ዓመትን በመስከረም ማክበራችን የእሱ መነሻ ምክንያቱ ምንድ ነው?

ጥሩ በርከት ያሉ ጥያቄዎች ነው በአንዴ የተቀረበልን። ከኋላው ጥያቄ እና አዲሱን ዓመት ኢትዮጵያውያን መስከረም ማድረጋቸው የሥነ ፍጥረት ታሪክን በመከተል ነው። በእርግጥ ኢትዮጵያ ብቻ ሳይሆን እስክንድሪያ፣ እስራኤል፣ ግሪክ ኦርቶዶክስ፣ ቀደምት ቪዛንታይን ግዛት የነበሩ ሁሉ አዲሱን ዓመታቸውን ወይም አውደ ዓመታቸውን የሚለውጡት መስከረም ነው። ምንድን ነው ይሄ የሆነበት ምክንያት ብለን ስንመረምር

በአመት ውስጥ ሁለት የሚገራረሙ እለታት አሉ። እነዚህ እለታት አንደኛው መስከረም ነው፣ አንደኛው መጋቢት ነው። ልክ መስከረምና መጋቢት ላይ ፀሐይ ምድር ወገብ ላይ የምትሆንበት ነው። ይሄ ቀኑም ሌሊቱም እኩል የሚሆንበት ነው። በሳይንሱ ኢኪኖክስ ይባላል። አንደኛው በእኛ ወደ መጋቢት አስራ ሁለት በፈረንጆች ደግሞ ወደ ማርች ሀያ ሀያ አንድ የሚውለው ፀሐይ ልክ የምድር ወገብ ላይ ሆና ቀንና ሌሊቱ እኩል ይሆናል። የፀደይ እኩል ወይም ስፕሪንግ ኢኪኖክስ ይባላል።

ይህ እለት ደግሞ የፀሐይ የሰማዩን ሉል ወገብ አቋርጣ ወደ ሰሜን አቅጣጫ የምትሄድበት ነው። በተለይ ለሰሜናዊ ንፍቀ ክበብ ደግሞ ጸደይ የሚጀምርበት ነው። በዚህ ጊዜ ደግሞ ፀሐይ ልክ በምስራቅ ትክክለኛ አቅጣጫ ወጥታ በምዕራብ ትክክለኛ አቅጣጫ ትጠልቃለች። ስለዚህ ሊቃውንቱ መጋቢት ብለዋል። ይሄኛውን መጋቢት ማለት ቀኑም ሌሊቱም ተመጋግቦ እኩል የሚሆንበት ነው። ሁለተኛው ግን አውደ አመታችን መስከረም ላይ ነው።

መስከረም ላይ ፀሀይ ልክ የምድር ወገብ ላይ ሆና ቀኑና ሌሊቱ እኩል ይሆናል። ሁሉም ፍቀ ክበብና የመፀው እኩሌ ይባላል። ይህ ዕለት እንግዲህ ፀሀይ የሰማዩን ሉል ወገብ አቋርጠ ወደ ደቡብ አቅጣጫ የምትሄድበት ነው። በእኛ በኢትዮጵያውያኑ መፀው የአበባ ወቅት ያምራል። ይህም በጣም አስደሳች ወቅት ነው። በሌላው ዓለም ደግሞ ትንሽ ለውጥ ይላል። ስለዚህ ይሄ ዘመን ቀመር ተፈጥሮን ያማከለ መሆኑን እንረዳለን፣ እናውቃለን።

ሌላው ግን ለኢትዮጵያ ካየኸው በሰኔ ዝናቡን ወደ እኔ ነው። በጣም ሰኔ ላይ ክረምቱ፣ ጭጋጉ፣ በረዶ፣ ጎርፉ፣ ናዳው፣ ነጎድጓዱ በጣም አስፈሪ ወቅት ነው። መስከረም ላይ ስንመጣ ግን የሰኔ ሐምሌ፣ ነሐሴ ወራት አልፎ የአዲስ ዓመት መጀመሪያችን ላይ ፀሐይ ፍንትው ብላ የምትወጣበት፣ አደይ አበባዎች የሚፈኩበት ይልቁኑ ደግሞ በኢትዮጵያ

ስም የተጠሩ ኮንስቴሌሽኖች እንደ አንድሮሜዳ እንደነ ካሲዮፒያ እንደነ ሴፈስ ያሉ ኮንስቴሌሽን ጥርት ባለው ሰማይ ላይ የሚታዩበት በመሆኑ መስከረምን ደግሞ በተለየ መልኩ ለእኛ ልዩ ያደርገዋል። የዓመትም ልዩነት አለን። እኛውን ሁለት ሺህ አስራ ሰባትን ኢትዮጵያ ታከብራለች በአውሮፓውያን ዘንድ ደግሞ አሁን ያለንበት ሀያ ሀያ አራት ነው የሚቀጥለው

ጥር ላይ ይቀየራል። እሷ 2025 ይሆናል። ና ቅድም ያነሱት የአመታት ልዩነትም አለ ና እንደ እሷን የአመታቱ ልዩነት የቀድም የቀናቶች ልዩነት የመጣበትን መንገድ ነግሮኛል። የአመቱ ልዩነት እንዴት መጣ? ልዩነታችን የነበረው በእውነት ለመናገር ወደ ሰባት መቶ ሀምሳ ሶስት አመት ነበረ ልዩነታችን። ይኸውም የሮም መሪዎች ክርስትናን በአራተኛው ክፍለ ዘመን ከመቀበላቸው አስቀድሞ

ዘመን ቆጠሯቸውን መነሻ የሚያደርጉት የሮም ከተማ የተመሰረተችበትን ቅድመ ልደተ ክርስቶስ ሰባት መቶ ሀምሳ ሶስት አመትን አንድ በማለት ነበረ እና አቆጣጠራቸው አኖ ኡርቢስ ኩንዲቴ ኤዩሲ በመባል ይታወቃል። ምን ማለት ነው? የሮም ከተማ ከተመሰረተች ጊዜ ጀምሮ ነው እና ልክ ክርስቶስ ሲወለድ ሰባት መቶ ሀምሳ አራት አመት ብለው ነው የቆጠሩት። ኢትዮጵያ ግን እንደዚህ አይደለችም።

ከዛ በኋላ ደግሞ እንደገና በሶስተኛው ክፍለ ዘመን ብዙ በአንደኛው ክፍለ ዘመን በሁለተኛው ክፍለ ዘመን ከጌታ እርገት በኋላ ብዙ የሮማ ቄሳሮች ተነስተው ክርስቲያኖችን ብዙ መከራ አጽንተውባቸው ስለነበረ በተለይ ዲዮቅልጥያኖስ የሚባለው ንጉሥ ሁለት መቶ ሰማኒያ አራት አመተ ምህረት ላይ ብዙ ክርስቲያኖችን ስለፈጀ ያንን አመት መነሻ አድርገው

አመተ ሰማይታት የሚል ቆጠራ ነው የቆጠሩት እንደኛ አመተ ምህረት ብለው ልደተ ክርስቶስን መነሻ አላደረጉም ስለዚህ ልዩነቱ በቆስጠንጢኖስ ዘመን ሁለት መቶ ሰማኒያ አራት አመት ተለያየን ማለት ነው ይሄ አመተ ሰማይታት ይባላል ከዛ በኋላ ነው እንግዲህ ነገሮቹ ወደ ሰባት አመት የቀነሱበት በአምስት መቶ አመተ ምህረት አካባቢ የነበረ አንድ ኦሮ ስድስተኛው ክፍለ ዘመን ብንለው ዲዮናሲዮስ ኤክሲጊዩስ የሚባል አንድ ሮማዊ መነኩሴ ነው

እና የዘመን ቀመርን ሲያሰላ ለምንድን ነው አመተ ሰማይታት ብለን የምንቆጥረው? ከክርስቶስ ልደት መነሳት አለብን ብሎ ሂሳቡን ሲቀምር በእኛና በምዕራባውያን መካከል የሰባት አመት ልዩነት አምጥቷል ማለት ነው። ይህ አቆጣጠሩ ኤዲ ወይም አኖ ዶሚኒ ወይም የጌታ አመት በመባል ይታወቃል። ኢትዮጵያውያን ግን በአዜም በነገሰ በስምንተኛው አመት ኢየሱስ ክርስቶስ ተወለደ ብለው መዝገባቸው ላይ የጻፉት በመሆኑ

እንግዲህ አልጋተ ክርስቶስን ለማስላት የተጠቀመበት ዘዴ ሰባት አመት ልዩነትን በእኛና በእነሱ መካከል ሊፈጥሩት ሽሯል። በቅርብ ጊዜ ግን ያሉ ጥናቶች የሚያመለክቱት ለምሳሌ ፖፕ ቤኔዲክት አስራ ስድስተኛ ይመስሉኛል ሚሰሶፍ ናዝሬት ዘ ኢንፋንሲ ናሬቲቭ የሚል አንድ መጽሐፍ አላቸው። እዛ ላይ ዲዮናሲዎስ ይህናን አመት እንደጨመረ ና

ስህተትም እንደሆነ መጽሐፋቸው ላይ ጠቆም አድርገው አልፈዋል። እና የሰባት ዓመቱ ልዩነት ይህን ይመስላል። የአስራ አንድ ዕለቱም ልዩነት የመጣው በተለይ የትንሣኤን በዓል አከባበር ልዩነት የፈጠረ ነው። በአስራ አምስት ሰማኒያ ሁለት የሮም ካቶሊክ መሪ የነበረው ፖፕ ጎርጎሪዎስ አስራ ሶስተኛ ጥቅምት አራት አስራ አምስት ሰማኒያ ሁለት ላይ ቀጣዩ ቀን ጥቅምት አምስት ሳይሆን ጥቅምት አስራ አምስት መሆን አለበት ብሎ

ሶስት መቶ ስልሳ አምስት እለት ከስድስት ሰዓት የሚለውን አቆጣጠር ከአምስት ሰዓት አድርጎ ከአርባ ስምንት ደቂቃ ከአርባ ስድስት ሴኮንድ አደረገ። የአስራ አንድ ለታት ልዩነትም የተፈጠረው የቅርብ ነው አስራ ስድስተኛው ክፍለ ዘመን ላይ ነው። ኢትዮጵያውያን ግን አስራ አንድ ለታቱን በመጠበቅ ሰባቱን አመታት በመጠበቅ ጳጉሜንምም ሲያበላሹ ጠብቀው ያኖሩ ህዝቦች ናቸው። እንዲው እርስዎ እነዚህ በዘመን ቀመር ውስጥ ያለው ልዩነትን

የራስ የሆነ ነገርን ኢትዮጵያውያን ምን ያክል ተጠቅመንበታል? እራሳችን በማስተዋወቅ በሌሎችን መንገድ ብሎ ያስባሉ። ኢትዮጵያውያን ምን ያክል ተጠቀሙበት? በዚህ ጉዳይ ላይ እንግዲህ በእውነት እንደ ዱላ ቅብብሎች ማየት ይቻላል። የዱላ ቅብብሎች የመጀመሪያው ሯጭ ፈጥኖ ሄዶ፣ የኋለኛው ደካማ ከሆነ አሸናፊዎች አይደሉም እና

አባቶቻችን በፀሐይ ላይ በጨረቃ ላይ በከዋክብት ላይ ምርምር እያደረጉ ብራና ፍቀው ቀለም በጥብጠው ብር ቀርጸው ብዙ ነገርን አስተላልፈውልናል። እስከ ባህር ማዶ ዩኒቨርሲቲ ድረስ የሚጠኑ ብዙ በግዕዝ የተጻፉ የብራና መጽሐፍት ሲኖሩ አብዛኞቹም ደግሞ የስነፈለክ ይዘት ያላቸው ናቸው። ስለዚህ ይህን ነገር ብንችል ለአፍሪካውያን ሁሉ የአፍሪካውያን መስከረምን የአፍሪካውያን አዲስ ዓመት የጥቁሮች አዲስ ዓመት ብለን

መስራት ይገባን ነበር። አልሰራንም። ጳጉሜን እነዚህ አምስት ዕለት ስድስት ዕለት አልፎ አልፎ ደግሞ በስድስት መቶ ዓመት አሌ ሰባት የምትሆንበትን ስሌት እንኳን ለሌላው ዓለም በአግባቡ አስረዳን አሳወቅን የሚል እምነት የለኝም። ስለዚህ ብዙ ይጠበቅብናል በአግባቡ ለልጆቻችን ከማስረዳት ጋር ተያይዞ

ለሌላው አለም በአግባቡ በትምህርት ካሪኩለማችንም ጭምር ቀርጸን ለትውልዱ በማስረዳት ለሌላው አለም ደግሞ ተደራሽ በማድረግ ብዙ ይጠበቅብናል ግን ትንሽ ከተንቀሳቀስን ለውጥ እንዳለም ማምናለው እንግዲህ የአዲስ አመትን ምክንያት አድርጌ ነው ከእርስዎ ጋር ቆይታ እያደረግኩ ያለሁት ዶክተር ሮዳስ ያው አዲስ አመትም ስለሆነ መሰነባበቻችን ሞጫችን የሚሆነው የአዲስ አመት ምኞት ነው እና የአዲስ አመት የእርስን ምኞቶን የእንኳን አድርሳችሁ መልእክቶንም አድርሶኝ መሰናበት እንችላለን

አዲሱ ዓመት ዘመነ ማቴዎስ የበረከት ዘመን እንዲሆንልን እመኛለው። ሕጻናት የማያለቅሱበት፣ እናቶች የማያለቅሱበት፣ ምድራችን በብዙ በረከት የምትመላበት፣ ከአልፋ እግዚአብሔር ምድራዊና ሰማያዊ ጸጋ የምናገኝበት፣ አዛውንቶች የሚጦሩበት፣ በአጠቃላይ ወጣቶችም ወጥቶ የሚገቡበት የበረከት ዘመን የፍቅር ዘመን እንዲሆን ለመላ ኢትዮጵያውያን፣ በምድር ላሉ ሰዎች ሁሉ ምኞቴ ነው።

በጣም አመሰግናለኝ ዶክተር ሮዳ ስለሰጡን ሀሳብ፣ የኢትዮጵያ ዘመን ቀመር አስመልክቶ አሁን እየተቀበልን ያለውን አዲስ ዓመትን አስመልክቶ የአሜሪካ ድምፅ በዚህ ጉዳይ ላይ ሎትን ጥልቅ ሙያዊ ሀሳቦትን ስላጋሩን በጣም እናመሰግናለን። እኛም መልካም አዲስ ዓመት እንዲሆንለት እንመኛለን። መልካም ጊዜ ነው ሎት። ፕሮግራማችንን ወደ ማጠቃለሉ የተቃረብን ነው።

ሙያዊ ማብራሪያ የሰጡንን ዶክተር ሮዳስን፣ ድምፃዊትና የሙዚቃ መምህርት ብሌን ዮሴፍን፣ እንዲሁም በበዓሉ ዙሪያ ሀሳባቸውን ከኢትዮጵያ ያካፈሉን ሁሉንም በአድማጮች ስም እጅግ አድርገን እናመሰግናለን። በነገራችን ላይ ደሬ መስከረም ወር አዲስ የዘመን መለወጫ ከመሆኑን ባሻገር

በተለይ ለተማሪዎች ደግሞ ልዩ ትርጉም አለው። ተማሪዎች ከወራት እረፍት በኋላ ወደ ትምህርት ቤት የሚመለሱበት በአንድ ርከን ከፍ ብለው አዲስ ክፍል አዲስ ትምህርት የሚጀምሩበት ወቅት ነውና ለተማሪዎችም መልካም የትምህርት ዘመን እንመኛለን። ከመሰናበታችን በፊት ግን ለሁሉም አድማጮቻችን 2017 የሰላም የፍቅር፣ የደስታ እንዲሆንላቸው እየተመኘ የቴዲ አፍሮን አበባየሆሽ ሙዚቃ እንጋብዝ።

thank you

አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የአዲስ ዓመት ዋዜማ ልዩ ቅንብር በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርን። በድጋሚ አዲሱ ዓመት የሰላም የጤና የደስታ እንዲሆንላችሁ እየተመኘን እንሰናበታለን። ሰላም ደናደሩ። መልካም አዲስ ዓመት።